የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የሚተላለፍላችው። የዛሬ መጋቢት 27 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን እንጀምር። የኢትዮጵያ ዋነኛ የደህንነት ስጋት ምንድን ነው? ትልቁ ስጋት በየአካባቢው ላሉ ግጭቶችን መነሻ የሆነው የብሔር ፖለቲካ ነው። የጠቅላይ ሚኒስትር አብይ አህመድ ብሔራዊ የደህንነት አማካሪ ሚኒስትር ተመስገን ጥሩነህ ናቸው። ዝርዝሩ እንመለስበታል። ኒፕሲ ሀስል ወይም ኤርሚያስ አስክዶም ከሙዚቃ ሙያው በላይ ተግባሩ በህይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረባቸው ዋሽንግተን ዲሲ ውስጥ በተዘጋጀው የሻማ ማብራት ስነስርዓት ላይ የታደሙ ወጣቶች ተናገሩ። አስተያየታቸውን ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ቦይንግ ባለፈው ወር በኢትዮጵያ አይሮፕላን ላይ ስለደረሰው አደጋ ሲናገር የበረራ ሚዛን ማስተካከያ ስርዓት ላይ የተሳሳተ ምልክት የሚሰጥ መሳሪያ መኖሩ በጀት በአይሮፕላን መከስከስ ላይ ሚና ነበረው ሲል ትናንት ሐሙስ አምኖ ተቀብለዋል። የኢትዮጵያ መርማሪዎች የመቶ ሀምሳ ሰባት ሰዎች ሕይወት ስላጠፋው አደጋ ትናንት የመጀመሪያ ምርመራ ውጤት ማቅረባቸው የሚታወቅ ነው። አይሮፕላኑ ከተነሳ ቅጥቂት ጊዜያት በኋላ የበረራ ሚዛን ማስተካከያ መሳሪያው የአውሮፕላኑን አፍንጫ ቁልቁል እየደፋ ሲያስቸግር አብራሪዎቹ የበረራውን ሂደት ለማስተካከል ይታገሉ እንደነበረ መርማሪዎቹ ጠቁመዋል። ቦይንግ 737 ማክስ 8 አውሮፕላን አብራሪዎቹ ኩባንያው ያቀረበውን የበረራ መመሪያ ሁሉ በተደጋጋሚ ፈጸሙ ቢሆንም አውሮፕላኑን ሊቆጣጠሩ አለመቻላቸውን የኢትዮጵያ የትራንስፖርት ሚኒስተር ገልጸዋል። የተሳሳተ ምልክት የሚሰጠው መሳሪያ ከኢንዶኔዥያው የአውሮፕላን አደጋ ጋር ከሞላ ጎደል እንደሚስተካከል ተገልጿል። የኢንዶኔዥያው 737 ማክስ ኤት ጄት አውሮፕላን ባለፈው ጥቅምት ወር በተመሳሳይ መልክ ተከስክሰው 189 ሰዎች ማለቃቸው የሚታወስ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት የፍርድ ኮሚቴ ሊቀመንበር በልዩ ካውንስል ሙለር ቡድኑ በአጭሩ የቀረቡ ማንኛቸውንም ዘገባዎች ዋናው አቃቤ ሕግ ዊሊያም ባር ይፋ እንዲያደርጉ ጠይቀዋል። የሙለር መርማሪ ቡድን ባር አሳጥረው ባቀረቡት አጭር ዘገባ አለመደሰቱን የሚዲያ ዘገባዎች ከገለጹ በኋላ ዴሞክራቱ የህግ ኮሚቴ ሊቀመንበር ጄ ናድለር ለባር ደብዳቤ የጻፉት የዜና ዘገባዎቹ በገለጹት መሰረት የሙለር የምርመራ ዘገባ አቃቢ ህጉ የሀገሪቱን ምክር ቤትና ህዝብ እንዲያምን ካደረጉት በበለጠ በፕሬዚዳንት ዶናልድ ትራምፕ ላይ ጎጂነት አለው ተብሏል። በቅርቡ የወጡት ዘገባዎች የሚሉት ትክክል ከሆነ በአጭሩ የቀረቡት ዘገባዎች በተቻለ ፍጥነት ይፋ መሆን ይኖርባቸዋል ሲሉ ናድለር በጽሑፍ ጠይቀዋል። እርሶ በበኩሉ ልዩ ካውንስል የደረሰበትን ድምዳሜ፣ በፕሬዝዳንቱ ላይ ያለውን አንደምታ በሚያቀል ዘዴ አቅርበውታል። አጥረው የቀረቡትን ዘገባዎች በፍጥነት ይፋ ማድረጉ ከአሜሪካ ህዝብ በሀቁ ላይ ተመስርቶ እንዲፈርድ ያስችሉታል ይላል ናድለር የጻፉት ደብዳቤ። የሙለር የምርመራ ውጤት ዘገባ ከሶስት መቶ ገጾች በላይ ሲሆን ባር በአራት ገጾች አሳጥረው አቅርበውታል። ሩሲያ ከሶስት ዓመታት በፊት በዩናይትድ ስቴትስ ከተካሄደው ምርጫ እጇን ከማስገባቷ ጋር በተያያዘ ፕሬዚዳንት ትራምፕም ሆኑ የምርጫ ዘመቻዎቻቸው አልተባበሩም ሲል የሙለር ዘገባ መደምደሙን ነው የባር አጭር መርእክት የሚገልጸው የባር መልእክት አያይዞ የሙለር ዘገባ ፕሬዚዳንቱ ወጀል ፈጽመዋል አይልም፣ በሌላ በኩል ደግሞ ነጻ አላደረጋቸውም ሲል ደምድሟል። ደቡብ አፍሪቃ ውስጥ የሚኖሩ ሶስት የማላዊ ወንድማማቾች ኑሯችን በዕለታዊ ትግል ላይ እየተመሰረተ ነው ይላሉ። ያም ሆኖ ግን ከቅርብ ጊዜያት ወዲህ ደቡብ አፍሪቃ ውስጥ ጸረ ባዳን ጥቃት በተባባሰበት ጊዜ እንኳን ሳይቀር የማላዊ ተወላጅ የሆኑት ወንድማማቾች በሀገራችን ከሚጠብቅን ከሚጠብቀን ረሃብ ይልቅ እዚህ አደጋ መጋፈጡን እንመርጣለን ብለዋል። ባለፈው ወር ደርባን በተባለች የጠረፍ ከተማ አንዳንድ የዱርዬ ቡድን አባላት በአብዛኛው የመኖሪያ ፍቃድ በሌላቸው የማላዊ ተወላጆች ላይ ባደረሱት ጥቃት ቢያንስ ሁለት ሰዎች ተገድለዋል። ደቡብ አፍሪቃ በኢኮኖሚ እድገቷ ምክንያት የአፍሪቃውያን ፍልሰተኞች መስህቡን አቆይታለች። በቅርቡ በወጣው አሃዝ መሰረት እስከ መቶ ሺህ የሚሆኑ የማላዊ ተወላጆች ደቡብ አፍሪቃ ውስጥ ይኖራሉ። በሀገራቸው የሥራ ዕድል ባለመኖሩ ኑሯቸውን ወደ ደቡብ አፍሪቃ ለማድረግ ተገድደዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና ቪኦኤ። የጋቢና ጉዟችን ይቀጥላል ጽዮን ግርማና ሀብታሙ ስዩ አብረን ከአድማ ስንሻገር እንላችኋለን ጋቢና ቪኦኤ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ ዝግጅታችንን ነው ወደ ቀደመው ዘገባችን እንለፍ በአሁኑ ወቅት ዋነኛው የኢትዮጵያ የደህንነት ስጋት የብሔር ፖለቲካ መሆኑን የኢትዮጵያ መንግስት አስታወቀ። የጠቅላይ ሚኒስትር አብይ አህመድ ብሔራዊ የደህንነት አማካሪ ሚኒስትር ተመስገን ጥሩነህ እንዳሉት ሁኔታው ሰፊ ርብርብና ፖለቲካዊ መፍትሄ የሚጠይቅ ነው። የብሔራዊ ደህንነት አማካሪው ዛሬ በጠቅላይ ሚኒስትር ጽሕፈት ቤት የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አልከዋል። በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል አመቻችነት በሰጡት በዚሁ መግለጫ ከጋዜጠኞች ለተነሱ ጥያቄዎችም ላይ ሰጥተዋል። ከለውጡ በፊት አልሸባብ፣ ሻቢያ፣ ኦነግ፣ ኦብነግ ና ግንቦት ሰባት የጸጥታ ስጋት መሆናቸው ሲነገርባት በቆየች ሀገር ዛሬ ሁኔታው ተቀይሯል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከአልሸባብ በስተቀር ከሁሉም ጋር ሰላም ተፈጥሯል እና በአሁኑ ሰዓት የኢትዮጵያ ዋነኛ የደህንነት ስጋት ምንድን ነው? ከአሜሪካ ድምፅ ለቀረበው ለዚህ ጥያቄ ምላሽ የሰጡት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር ተመስገን ጥሩነህ ተከታዩን ነው የተናገሩት። ሁላችንም እንደምናውቀው ትልቁ ስጋት በየአካባቢው ላሉ ግጭቶችን መነሻ የሆነው የብሔር ፖለቲካ ነው። እዚህ አካባቢ ሰፊ ርብርብ ካላደረግ፣ ፖለቲካዊ መፍትሄዎች ካልመጡ ወይበተሰቡ እርስ በርሱ ተግባብቶ በየአካባቢው የሚኖርበት ስርዓት ካልተፈጠረ እያንዳንዱ ዜጋ ሁሉንም ዜጋ እንደራሱ በአቃፊ ሆኖ የሚኖርበት ስርዓት ካልተፈጠረ አብዛኛው በብሔር ፖለቲካ አመራሩም የተወሰነ ባኮረፈ ቁጥር ወደ ብሔር ፖለቲካ በመውሰድ እና እዚያ ውስጥ በመደበቅ የራሱን ዓላማ ለማራመድ ሕዝብ ከሕዝብ የማጋጨት የማፈናቀል ሁኔታዎች አብዛኛው መሰረታቸው ከዚህ ጋር የተያያዘ ነው። ስለዚህ ዋናው የብሔር ፖለቲካ ነው። እንግዲህ ይህን የብሔር ፖለቲካ እንዴት አድርገን መቅረፍ እንችላለን የሚለው የሁሉም አካላት የቤት ስራ መሆን አለበት። ነው ችግሩ ቀላል አለመሆኑን ያስታውሱት፣ የደህንነት አማካሪው መፍትሄው የሁሉንም ርብርብ እንደሚጠይቅም አስታውሰዋል። እያንዳንዱ ሰው ከዚህ በፊት ታይቶ በማይታወቅ ሁኔታ የግለሰብ ግጭቶች ራሱ በጣም ባጠረ ሁኔታ ሰፊ የብሔር ሽፋን እና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም፣ የሀገር ሽማግሌዎችም፣ ፖለቲከኞችም፣ የመንግስት አካላትም፣ የጸጥታ ኃይልም እሱ አካባቢ ተረባርቦ መስራት አለበት። ትልቁ የሰላም ባለቤት ቅድም እንዳልኩት ህዝቡ ስለሆነ ከዚህ የብሔር ፖለቲካ ወጥተን እያንዳንዱ ሰው በሀገሩ ሰርቶ ተከብሮ የሚኖርበትን ስርዓት መፍጠር አለብን። ከዚህ በፊት የነበረንን ወንድማማችነት ባህላችንን በሚገባ አጠናክረን መቀጠል ላይ መፍትሄ መስጠት አለብን። ለዚያም ነው የሰላም ሚኒስትር ተቋቁሟል። በርካታ ስራዎችንም እየሰራ ነው። እሱ አካባቢ ያለውን ነገር መፍታት አለብን። ትልቁ ስጋታችን ከውስጥም ከውጭም፣ ለውጭ ኃይሎችም መሳሪያ ሊሆን የሚችል ለውስጣችን ደግሞ እርስ በርስ የሚያጋጨን ትልቁ የብሔር ፖለቲካ ስለሆነ እሱ አካባቢ ልዩነታችንን የምናጠብበትን ሁኔታ በስፋት መስራት ያስፈልጋል ነው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን በበኩላቸው ችግሩ ለአመታት የተከማቸ መሆኑን አብራርተዋል። ወደ ብሔር ግጭት ማንነትን መሰረት ወዳደረጉ ጥቃቶች፣ መፈናቀሎች የመጣ ነው። በአንድ ጀንበር አደለም፣ በአንድ ዓመት አደለም። በረጅም ጊዜ የሄድንበት መንገድ ስተት በመሆኑ ከተለዩትም ችግሮች አምስት ቁልፍ ችግሮች፣ ለውጡን የጠየቁ ችግሮች፣ አንደኛው በብሔራዊ ማንነት ላይ አተኩረን በመስራት በኢትዮጵያዊ አንድነት ላይ የሰራነው ስራ የላላ እና የሳሳ ለመሆኑ ተብሎ ተገምግሟል። ይሄ የአንድ አመት ስራ አይደለም፣ የረጅም ዓመታት የሁለት አስርት ዓመታት ወደ ሶስት አስርት ዓመታት የሚጠጋ ስራችን እንከንና ጉድፍ ነው። ይሄንን የምናስወግደው ደግሞ በአንድ አመት የለውጥ ሂደት አይደለም። ከዚህ አስተሳሰብ ለመውጣት ከዚህ ችግር ለመውጣት ሰፊ ስራ ይጠይቀናል ረዘም ያለ ጊዜም ይጠይቀናል ይህን ችግር ጊዜውን የምናሳጥረው ጥላቻን ቂምን በቀልን የሚያስወግድ አስተምህሮና መግባባት በሰራንበት ልክ ነው ትውልዱ ከራሱ ብሄር ከራሱ ቋንቋ ከራሱ አካባቢ አልፎ ሌላውን ወንድሙን እና አካባቢውን የሚያከብርና የሚያፈክር ተቻችሎና ተከባብሮ እንዲኖር የሚሆን አድርገን ባስተማርንበት ልክ ይቻቻላል፣ ይዋደዳል፣ ይፋቀራል። በባለፈው ጊዜያት በኢትዮጵያም በገነባንበት ጊዜ የነበሩ የታሪክ ጠባሳዎች ቢኖሩ እንኳን እነሱ ለትምህርት አንድነታችንንና ውድመታችንን ለማጠንከር መነሻ የሆኑ እንደው እንጂ ጥላቻን ቀስቅሰው ግጭትን የሚወልዱ መሆን እንደሌለባቸው ትውልዱ ላይ ስንሰራ ነው። ይሄ ስራ ደግሞ የሁሉም ዜጋ ርብርብ ይጠይቃል። የጸጥታና የደህንነት ተቋማት ከለውጡ በፊት የነበሩበት ሁኔታና አሁን እየተወሰዱ ያሉ የማሻሻያ እርምጃዎችም በዚህ ጋዜጣዊ መግለጫ ተዳሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የኢትዮጵያ አየር መንገድና የኢንዶኔዥያው የላይን አየር መንገድ ንብረት የሆኑ ቦይንግ አውሮፕላኖች በጥቂት ጊዜያት አፍታ ተከስክሰው ከሶስት መቶ በላይ ሕይወት ቀጥፈዋል። ይህን ተከትሎ አምራች ድርጅቱ ጫናና ወቀሳ በርትቶበትም ሰንብቷል። ትላንት የድርጅቱ ኃላፊ ይቅርታን ጠይቀዋል። ሀብታሙ ስዩም የይቅርታውን ይዘትና ይቅርታው በካሳ አጠያየቅ ሙግት ውስጥ ሊፈጥረው የሚችለውን ውጤት ከዓለም አቀፍ ሕግ ባለሙያ አተያይ ጋር ያሰማናል። ከመቶ ሀምሳ በላይ ሰዎችን ሕይወት የቀጠፈውን የቦይንግ 737 ማክስ አደጋ መንስኤን የመረመረው ቡድን የመጀመሪያ ደረጃ ግኝቱን ይፋ ካደረገ በጥቂት ሰዓታት ውስጥ የአውሮፕላኑ አምራች ድርጅት ቦይንግ ሥራ አስኪያጅ ይፋዊ ይቅርታ ጠይቀዋል። ሁላችንም የዚህ ድርጅት ባልደረቦች የኒህ ክስተቶች ትልቅ ክብደት ይሰማናል። እንደወጡ የቀሩ ተሳፋሪዎች ቤተሰቦችና ጓደኞችን የልብ ስብራትም ተረድተናል። በሁለቱም አደጋዎች ወቅት ምን እንደተፈጠረ የሚናገረው ሙሉ ዝርዝር በመንግሥት ባለሥልጣናት በኩል ለወደፊት ይገለጻል። ሆኖም የኢትዮጵያ አየር መንገድ በረራ ቁጥር 302 አደጋ የመጀመሪያ ደረጃ ሪፖርት በሁለቱም በረራዎች የበረራ ሂደት ማሳለጫ ሥርዓት ኤምካስ በተሳሳተ አቅጣጫ በርቶ እንደነበር ተረድተናል። አምራቹ የሠራው የበረራ ቁጥጥር ሥርዓት ቀደም ብሎ በኢንዶኔዥያው ላይን አየር መንገድ ላይ የደረሰውን አደጋ ጨምሮ ለአደጋው አስተዋጽኦ እንዳደረገ ሥራ አስኪያጁ ዴኒስ ሙለንበርግ በድርጅቱ ድረገጽ ላይ በተለቀቀ መልእክት አምነዋል። የመጀመሪያ ደረጃ የምርመራ ግኝቱ እንዲሁም የቦይንግ ድርጅት የይቅርታና ሐዘን መልእክት ከተሰማ በኋላ ከሚዘዋወሩ ጥያቄዎች አንዱ በአደጋው ቤተሰቦቻቸውን ያጡ ወገኖች የካሳ ጥያቄ በምን መልኩ ይስተናግዳል የሚል ነው። የትራንስፖርት ሚኒስትር ዳግማዊት ሞገስ በትናንትናው ዕለት ጉዳዩ የጠቅላይ አቃቢ ሕግ ድርሻ እንደሆነ ጠቆም አድርገው አልፈዋል። የዓለም አቀፍ ግብይትና በይን ሀገራት ሕግ ምሁር የሆኑትን ከአንድ በላይ የሆኑ ሀገራትን በሚመለከቱ የፍርድ ቤት ሙግቶች ላይ ተሳታፊ የሆኑት ጠበቃ ገብረ አምላክ ገብረ ጊዮርጊስ ግን ጠቅላይ አቃቤ ህግ በራስ ተነሳሽነት በጉዳዩ ላይ ለመሳተፍ ካልፈቀደ በቀር ጉዳዩ በግልና በቡድን በሚቀርቡ የካሳ አቤቱታዎች የሚከፈት እንደሆነ ይናገራሉ። የኢትዮጵያ አየር መንገድ ፓብሊክ ኢንተርፕራይዝ ነው። የኢትዮጵያ የመንግስት የልማት ድርጅት ነው። የመንግስት የልማት ድርጅቶች ኢንተረስት በተመለከተ ደግሞ የጠቅላይ አቃቤ ህግ ኃላፊነት አለበት። የህግ ክርክሮቹን አድቫይዝ የማረግ የመምራት ወክሎ የመከራከርም ጭምር ጠቅላይ አቃቤ ህግ በህግ የተሰጠው ኃላፊነት አለ። ስለዚህ ያንን ሊሆን ይችላል ሪፈር እያደረጉ ያሉት የኢትዮጵያ አየር መንገድ ራሱ ተጎጂም ስለሆነ አንዳንድ ከሳሾች ደግሞ በቀጥታ ኢትዮጵያ አየር መንገድንም ጨምሮ ስለሚከሱና እሱን ዲፌንድ አድርጎ ጉዳዩን ወደ ቦይንግ መውሰድና እሱም ደግሞ አውሮፕላኑ በደረሰበት ጉዳት አውሮፕላኑ ላይ በደረሰው ጉዳት ለአውሮፕላኑ ካሳ ለደረሰበት እንደ መስሪያ ቤት ደግሞ ለደረሰበት ዲስትረስ ለመሳሰሉት ለሚጠይቀው ካሳ ጠቅላይ አቃቤ ህግ ያው ኃላፊነት አለበት ቀጥተኛ የሆነ ኃላፊነት አለበት ማለት ነው። የግለሰቦችን በተመለከተ ግን እንግዲህ አንዳንድ ጊዜ በህጋችን አቃቤ ህግ በሀገራችን ውስጥ በፍታብሔር ጉዳዮች ተጎጂዎችን አቅም የሌለውን ሰው ወዘተ የማገዝ የህግ ኃላፊነት አለበት ከዛ አኳያ ምናልባት በማስተባበር በመሳሰሉት በደጋፊነት በበጎ ፈቃደኝነት እንደዚህ የተጎዱትን ዜጎች ቤተሰቦቻቸውን አሰባስበው መብታችሁ ይሄ ነው ብሎ አሳውቆ ወደ የመምራት ኃላፊነት ሊኖር ሊወስድ ይችላል። ራሱ በፈቃደኝነት ከዚህ አልፎ በህግ ግን የመወከል ግዴታ የህግ ግዴታ ግን የለበትም። ጉዳዩ አደጋው የደረሰባትና የአውሮፕላኑ ባለንብረት የሆነችው ኢትዮጵያን ተሳፋሪዎቹ የመጡባቸው ከሰላሳ በላይ የሆኑ ሀገራትን በአንድም ሆነ በሌላ የሚነካ መሆኑን ጠበቃ ገብረ አምላክ ነግረውናል። ይሄ ከሆነ ዘንድ ይህን ጉዳይ የሚያየው ፍርድ ቤት የትኛው ነው ብለን ጠይቀናል። ለጉዳዩ በጣም ቅርበት ያላቸው ሀገሮች ሁለት ናቸው። አንዷ ኢትዮጵያ ነች። ምክንያቱም አደጋው ኢትዮጵያ ላይ ስለደረሰ ማስረጃ ከማሰባሰብ ከመሳሰሉት ለጉዳዩ ቅርበት ያላት ኢትዮጵያ ነች። በሁለተኛ ደረጃ እንደገና አውሮፕላኑን ያመረተው ሀገር አሜሪካ ስለሆነ የቦይንግ ሄድኳርተርስ እዛ ስለሆነ የተጠያቂው ሀገር ደግሞ አሜሪካ አለ። ስለዚህ ዋና የክርክሩ ቦታዎች የሚሆኑት እነዚህ ናቸው። ነገር ግን የኢትዮጵያ አየር መንገድ አጓጓዥ እንጂ እሱ የሚጠይቀውም ነገር ዞሮ ዞሮ ወደ ቦይንግ መሄዱ ስለማይቀር በዚህ ጉዳይ የመጨረሻ ኃላፊነት ወይ አልቲሜት ላያቢሊቲ ያለበት ቦይንግ ስለሆነ ክርክሩ በብዛት የሚደረገው በአሜሪካ ሀገር ይሆናል። የቦይንግ መስሪያ ቤት ባለበት ማለት ነው። ይሄ የሚሆንበት ምክንያት አንድ የድርጅቱ መስሪያ ቤት እዛ ስለሆነ ለፕሮዳክት ላያቢሊቲ ተጠያቂ ስለሚሆን ኦሬዲ ፍርድ ቤት ጉዳይን ለማቅረብ ይሄ ሎከስታንዲ ወይም ጁሪስዲክሽን የአሜሪካ ፍርድ ቤቶች ይኖራቸዋል። ጁሪስዲክሽን የአሜሪካ ፍርድ ቤቶች ይኖራቸዋል። በሁለተኛ ደረጃ እንደገና በካሳ አከፋፈል ከየትኛውም ዓለም በተሻለ የአሜሪካ ህዝብ ለተጎጆ የአሜሪካ ህግ ለተጎጂዎች የተሻለ ካሳ ስለሚከፍል ለተከራካሪ ወገኖች የተሻለው የሚሆነው የአሜሪካ ህግና የአሜሪካ የህግ ስርዓት ነው። ከወደ ኬንያና ሩዋንዳ የሆኑ የተሳፋሪዎች ቤተሰቦች ከሰሞኑ አሜሪካ ላይ የካሳ ጥያቄ ማቅረባቸውን የተለያዩ መገናኛ ብዙሃን አሰምተዋል። ሁሉም የተሳፋሪ ቤተሰቦች ግን ዩኤስ አሜሪካ ድረስ ዘልቀው ለመሟገት ለዓለም አቀፍ ጉዳዮች ጥብቅና የሚቆሙ ጠበቆችን ለመቅጠር የኢኮኖሚ አቅማቸው አይፈቅድ ይሆናል። የወጪ ጉዳይና የአቅም ጉዳይ ያልከው በተመለከተ እውነት ነው። በተለይ እንደ አሜሪካ ባሉ ሀገሮች የህግ ክርክር ሲደረግ በጣም ከፍተኛ የሆነ ገንዘብ ወጪ ይደረግበታል። ኢቨን ክርክሩን ለማስኬድ ማለት ነው። የጠበቆች ክፍያ በጣም ከፍተኛ ነው። በሰዓት ነው የሚሰላው። ባለ ኤክስፐርቶች በጉዳዩ ላይ ምስክር የሆኑ ሰዎች እየተከፈላቸው ነው የሚመጡት። ወደዛ መሄድ ሊያስፈልግ ይችላል። የአውሮፕላን፣ የሆቴል ወጪ የራሱ ቀላል አይሆንም። ስለዚህ እውነት ነው ወጪን ያስከትላል። ነገር ግን አሁን እንደዚህ አይነት ትልቅ ክርክር በሚደረግበት ጊዜ በተለይ በምዕራቡ ዓለም የኮንቲንጀንሲ አሬንጅመንት የሚባል አለ። ከተሳካ የሚከፈል ሲሳካ፣ ካሳው ሲከፈል የሚከፈል ክፍያ ከዛ መካፈል ማለት ነው የተወሰነ ፐርሰንቴጅ እንግዲህ እነዚህ የሕግ ፈርሞቹ የሚያስፈልገውን ወጠሙ ይሸፍናሉ የጠበቃቸውንም ለክርክሩ የሚያስፈልገውንም የመሳሰሉትም ክርክሩ ሲያልቅ ደግሞ ሲያልቅ እና ገንዘቡ ካሳው ሲወሰን ከካሳው መጠን ላይ የተወሰነ ፐርሰንት እነሱ ወስደው በስምምነቱ መሰረት ለተጎጂዎቹ ቤተሰቦች ደግሞ ገንዘቡን ይሰጧቸዋል ማለት ነው። ትናንት አመሻሽ ላይ የተሰማው የቦይንግ ድርጅት ይቅርታ መጠይቅና ኃላፊነት የመውሰድ አዝማሚያ በፍርድ ሂደቱ ላይ የተለየ ውጤት ሊያስከትል እንደሚችል ጠበቃ ገብረ አምላክ አክለው ነግረውናል። በተለይ ደግሞ ሙግቱን ወደ ድርድር የመቀየር አዝማሚያን ያሳያልና እኔ በጣም ከፍተኛ ነው ብዬ ነው የማስበው። ወደዛም ልመጣ ነበረ። እኔ አሁን ከቦይንግ ጋር የሚደረግ ክርክር በፉል ትራያል በፍርድ ቤት የሚደረግ አይመስለኝም በሴትልመንት የሚያልቅ ይመስለኛል በቃ ዞሮ ዞሮ ተረጋግጧል በኤክስፐርቶች አክቹዋሊ ጉዳዩ ወደ ኢትዮጵያ ምናምን የሚመጣበትም አብቅተዋል ቅድም ያልኩት አደጋው የደረሰበት ምክንያት ኢትዮጵያ ከሆነ ኢትዮጵያ ሊሆን ይችላል ያልነው የማስረጃ ጉዳይ አሁን ኦልሞስት አልቋል በዚህ በብላክ ቦክሱም በምኑም በምኑም የተገጠመለት ይሄ ኤምካስ የሚባለው ቴክኖሎጂ እሱ ነው መነሻው ተብሎ ጉግል ማን ነው ቦይንግም አድሚታ ጥፋቱን ስለዚህ ከዚህ በኋላ ቦይንግ ፍርድ ቤት ሄዶ የሚከራከርበት ምክንያት አለ ብዬም አላስብም። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩ። ንብሲ ሀስል ወይም ኤርምያስ አስገዶም ከሙዚቃ ሙያውም በላይ ተግባሩ በሕይወታቸው ላይ ከፍተኛ ተጽዕኖ እንዳሳደረባቸው ዋሽንግተን ዲሲ ውስጥ በተዘጋጀ ሻማ መብራት ሥነ ሥርዓት ላይ የታደሙ ወጣቶች ተናገሩ። ባለፈው ሳምንት እሁድ ሎስ አንጀለስ ውስጥ በስድስት ጥይት የተገደለው ኤርትራ አሜሪካዊው የሙዚቃ ሰው ኔፕሲ ሀስል በወጣትነቱ ያከናወነው በጎ ተግባር በሚሊዮን ወጣቶች ልብ ውስጥ መልካም ነገር ማሳደሩን በመግለጽ እማኝነታቸውን ሰጥተውለታል። ሰው ከመሆኑ ውጪ ያሉት ነገሮች ሁሉ ለእርሱ ቦታ አልነበራቸውም ብለዋል። ትናንት ምሽት ዋሽንግተን ዲሲ ማልኮልም ኤክስ መናፈሻ ውስጥ የተከናወነውን የሻማ ማብራት ስነ ስርዓት የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። በመድረክ ስሙ ኒፕሲ ሀስል በሚል የሚጠራው ኤርትራ አሜሪካዊው የሙዚቃ ሰው ኤርሚያስ አስግዶም በሰው እጅ ነፍሱ እንዳለፈ የሎስ አንጀለስ ፖሊስ ካስታወቀበት እሁድ እለት አንስቶ በተለያዩ የአሜሪካ ከተሞች ለእርሱ መታሰቢያ የሚሆኑ የሻማ ማብራት ስነ ስርዓት እያከናወኑ ይገኛሉ። ሚሊዮኖች አደባባይ ለሀዘን ወጥተዋል። ትላንት ምሽት ዋሽንግተን ዲሲ በሚገኘው ማልኮም ኤክስ መናፈሻ በተከናወነው ስነ ስርዓት ላይም ብዙ ቁጥር ያላቸው ወጣቶች በቦታው ተገኝተው አስታውሰውታል፣ ሀዘናቸውንም ገልጸዋል። በዩናይትድ ስቴትስ የመጀመሪያ ትውልድ የሆኑ የአፍሪካውያን ልጆች በተለይም የዘርግንዳቸው ከኤርትራና ከኢትዮጵያ የሆኑ እንደዚሁም የሶማሌ ተወላጆች በቦታው ተገኝተው ከ በስራው ብዙ አስተምሮናል። ይህንንም ካደረገ በኋላ ህይወቱ አልፏል ብለዋል። ረዴት በፍቃዱ ከነዚህ ውስጥ አንዷ ነች። ለእኛ እድሜ ያሉት በተለይ ልጆች በጣም ኢምፓክት ስለነበረው ጥሩ ኢምፓክት እሱን ለማሳደግ እና ለማበረታታት ብለን ነው ማራቶን ብሎ ብዙ ጊዜ ሀሽታግ ያደርጉታል። እና ለዛ ምክንያት ብዙ ጊዜ እንደዚህ ነገር ሲከሰት ነው ለትንሽ ጊዜ ብቻ ይለቀስና ይወራና like i got the lima buju zayla you know so i guess yenga um minikatachin is to have um, to have basically the marathon to, to to continue and not to keep motivating each other especially young youths um, and uh, to keep watching his videos and everything and even like to stay with the positive people whether it's your you know your dad or your mom or <laughs> <laughs> በጎ አስተዋጽኦ ነው። በተጨማሪም የእርሱን ስራ ከማህበራዊ ሚዲያ ለሚከታተሉ ሁሉ የሚያደርጋቸው አነቃቃሪ አነቃቂ ንግግሮችና ለእነዚህ ንግግሮቹ የሚሆኑ ተግባሮቹን ስለሚያከናውን አሁን ላለው ትውልድ ምሳሌ ነበር ትላለች። ይህንንም ሁሉም ከቤተሰብ ጀምሮ ሊከተለው ይገባል ባይነች። እኔ ብዙም ራፑን አላዳምጥም ነበረ። አዳምጣለሁ ግን ከመጀመሪያው ጀምሮ እንደታወቀ ጊዜ አዳምጫው አላውቅም ነበረ። በደንብ የሚታወቁት ዘፈኖች ብቻ ነበረ አዳምጠው። በዛ በዛ ላይ ኤርትራዊ ስለሆነ ራሱ ብድ ብዬ በደንብ ከታተለው ነበረ ሶሻል ሚዲያ ላይ ምናም በጣም ይወጣል በሀበሻነታችን። እናም ብዙ ነገሮች የሚያረገውን የሚያሳልፈውን ነገር ተከታትለናል ጥሩ ነገር ብላክ ኮሚኒቲ የሚያደርገውን ለባክን ኤርቻ በአበሻነታችን የሚያደርገውን ነገር እና ጥሩ ነገር እየሰራ ነበረ። ስለዚህ በዛ በደንብ እከታተለው ነበረ። ረዴት ቤተሰቦቿ ኢትዮጵያውያን ናቸው እንደተናገረችው የኔፕሲ በአባቱ ኤርትራዊ በመሆኑ በደም አንድነን የሚል ስሜት ስለነበረኝ እከታተለው ነበር። ከዛ በተጨማሪ ደግሞ ለጥቁር አሜሪካውያን የሚያደርገው እንደዚሁም ወደ ኤርትራ ተመልሶ ወደ ኋላ ያሉ ቤተሰቦቹን አይቶ ልጆችን ለመርዳት በሚያደርገው አስተዋጽኦ በጣም ደስተኛ ነበርኩኝ። ሙዚቃውን በማዳመጥ የእሱ ተከታይ ባልሆን እንኳን በማህበራዊ ሚዲያ በሚያደርገውና ለመገናኛ ብዙኃን በሚሰጣቸው አስተያየቶች እከተለው ነበረ። በህይወቱ በማለፉ ባዝንም ይህንን ለማስቀጠል ደግሞ እያንዳንዱ ከቤተሰቦች ከአባት ከእናት ጀምሮ ምሳሌ አራያ ሊሆኑን ይገባል ብላለች። የአይኔና ሱራፌል የተባሉ ሌሎች ወጣቶች እነርሱ የሀበሻ ማህበረሰብ የሚሉት ኤርትራና ኢትዮጵያውያን ማህበረሰብ ትክክለኛ ነገር እንዲያደርጉ ሲመክር ቆይቷል ሲሉ በበጎ ያስታውሱታል። እኔ በሰራው ነው ሞር ያደነኩኝ። ሙዚቃውን በደንብ አላቅም፣ በደንብ እላለው ግን ሞር ያደነኩኝ በሰራው ነው፣ በሰራው ነው ያወቅኩት ና you know, the He did a lot of things, you know. Like what makes him different is like as soon like He tries to give back to the community. Like, like his mindset, his everything. He's somebody, you know, we always looked up to. I mean I I listened to a, you know, a couple of songs. I wasn't, you know, a big fan, but I was a big fan of his work. Like what he did is is something that made me like, you know. እነዚህ ሁለት እድሜያቸው በሃያዎች ውስጥ የሚገመቱ ወጣቶች የሙዚቃው አድናቂዎቹ አይደለንም፣ ምክንያቱም ሁሉንም ሙዚቃዎች አንሰማቸውም፣ ነገር ግን በጎ ተግባሩ ለማህበረሰቡ የሚያደርገው አስተዋጽኦ እንድንከተለው አድርጎናል ይላሉ። ሌላዋ ሲትራ ከሊፋ ኒፍሲ የለውጥ አራማጅ ነው። ይህን የለውጥ አራማጅነቱን የምትመዝንበት ኢትዮጵያዊ ኤርትራዊ፣ አፍሪካዊ፣ አሜሪካዊ አይልም። ለሱ ሰው ሁሉም እኩል ነው ሰው ነው። ስለዚህ ነው የምከተለው። አሁን የእሱን መንገድ ለመከተል ደግሞ እኛም ሰው ሁሉ ሰው ነው ብለን እንድናምን ይገባል ትላለች። መከፋፈል በጣም በጣም የማይሆነውና በጣም መጥፎ ነገር ነው። ኤርትራዊ ንሁን ኢትዮጵያዊ ንሁን እኔ ኢስተርን ወስተርን ኖርት ሳውዝ ንሁን ቱ ቢ ኦነስት ሰው ሰው ነው። ከአንድ መሬት ነው የተፈጠር ነው። ሞታችን አንድ ነው። ዩ ነው ዋት ዊ ክን ዱ ኢዝ አንድ ላይ ተፋቅረን ተዋደን ህብረተሰብ ፈጥረን። ዋይ ኖት ሀልፕ ደ ፖር፣ ዋይ ኖት ሀልፕ የተቸገረውን መርዳት። ና አሜን ክሊን ማይንድ ኦፕን ማይንድ መሆን ነው። እውነት ለመናገር ይሄን ሁሉ ነገር ሊረዳ ነው የምችለው እንደ ልንሆን የምንችለው እነዚህ አማርኛና እንግሊዝኛ እየቀላቀሉ የሚናገሩ ወጣቶች እንደሚሉት ሰው ሰው ነው። በመከፋፈል ላይ ከምናተኩር ይልቅ ለምን ወደ ኋላ ተመልሰን ማህበረሰባችንን አንረዳም፣ ማህበረሰባችንን አናግዝም ይላሉ። ይህን ደግሞ ያገኘ ነው ከኒፕሲ ሀስል ነው ይላሉ። ከ ሰላሳ ሶስት ዓመታት በፊት በሎስ አንጀለስ ከተማ የተወለደው ኤርሚያስ ለግራሚ እጩነት ባበቃው የራፕ የሙዚቃ ስልት እንዲሁም ለማህበረሰቡ ጠቀሜታ ባላቸው የበጎ አድራጎትና የንግድ እንቅስቃሴዎች ይታወቃል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነበር። እንግዲህ አድማጮች ለዛሬ የያዝንላችሁ ሰዓት ስለተጠናቀቀ ፕሮግራማችን ወደ ማብቃቱ ነው። በተከታዩ ሙዚቃ ትንሽ አረፍ nada de bueno. እንግዲህ የዛሬው የጋቢና ቪዮ ጉዟችን በዚህ ተጠናቋል በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየታችሁን አድርሱ በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሀብታሙ ስዩም ነበርን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሩን ጉዟችሁ የሰመረ ይሁን እያልን በጀመር ነው በቤቲ ጂ ከሪ የሙዚቃ እንሰናበታለን መልካም ምሽት ci ha americati